የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ሎንች ሎንችነዋ እየገሰገሰች ነው። መስታወት አድርጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። በዛሬው ዝግጅት ከአርባ የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት ፍልሰትን በመከላከል ላይ አተኩሯል። አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። ከሮማ ዘገባ በማቅረብ ላይ የምትገኘው ጆዘፊን ማኬናን አነጋግረናል። በሌላ ዘገባ በካናዳ በርካታ ኢትዮጵያውያንና ኤርትራውያን በሚኖሩባት አልበርታ ግዛት የተነሳ የዱር እሳት ሰዎችን ከስራቸው አስተጓጉሏል። ከተማው በጣም በጭስ ሳፕኗ ያለው በአሁኑ ሰዓት ማለት ነው እና ሁላችንም አስካድገን ነው ምንም የተንቀሳቀስን ያለ ነው በዚህ ቦታ የከተማ አውቶቡስ አሽከርካሪ የሆነውና በአሁኑ ሰዓት ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ እንደሆነ የገለጸው አቶ ዘላለም መኮንን ማምሻውን የተናገረውን ነው ያሰማናችሁ። በኢትዮጵያ የተከሰተው ድርቅና ባለፈው አንድ ወር ደግሞ በስድስት ክልሎች የጎርፍ አደጋ ያስከተለው አየር ጸባይ በሀገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው? መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ ዕድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን ይዘናል። አንዲት ወጣት የልብስ ሰፊ እናስተዋውቃችሁ። ባህላዊና ዘመናዊ ቅዶችን አሳምራ ታቀናጃለች፣ ንድፍ ታወጣለች፣ ትሰፋለች። ፍቅር ት አዲስ ትምህርቷ የስነ ልቦና ጥናት ቢሆንም ልብስ እንደ መቅደድና መስፋት ግን ልቧን የሳበ ነገር አላገኘችም። የመጀመሪያ ልጅን ከወለድኩ በኋላ ወደ ስራው ሞር ልጆቼ ጋም ጊዜ መስጠት ለፈለግ ቅጥሩን ስራ ቁሜ ወደ ዲዛይን የራሴን ቢሮ ከፈትኩኝ ነው። እንግዲህ ወደዚህ የተለወጥ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። የጋቢና ቪዮኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከሶማሊያ ፌዴራላዊ ሪፐብሊክ ተለይታ የራስ ገዝ አስተዳደር የመሰረተችው ሶማሌላንድ ዛሬ ረቡዕ 25ተኛ ዓመት በዓሏን እያከበረች ነው። ከሕዝቡ ሌላ የቀንድ ከብቶች፣ ግመሎች፣ አህዮችና አናብስት ሳይቀሩ የሶማሌላንዷን ቀይ፣ ነጭና አረንጓዴ ቀለማት ያሉበትን ሰንደቅ ዓላማ ተላብሰው በዓሉን በሰልፍ አድምቀው ታይተዋል። በዓለም አቀፉ ማህበረሰብ ዘንድ ሶማሌላንድ እንደ አንድ ነጻ አገር እውቅና ባይሰጣትም፣ መሐመድ አህመድን ለመሰሉ ዜጎቿ ግን የራስ ገዛ አስተዳደር የሚለው ሐረግ ያስቆጣቸዋል። ሶማሌላንድ በትግሏ መብቷን ተቀዳጅታለች ሲሉም ይከራከራሉ። ሶማሌላንድ ከሶማሊያ ጋር የሶስት አመት የእርስ በርስ ጦርነት ካካሄደች በኋላ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን ነጻ አገር ብላ ብጠራም ሶማሊያ ለክልሉ የራስ አገዝ አስተዳደር መብት ከመስጠት ያለፈ ለነጻነቷ እውቅና አትሰጥም። ከሁለት አመት በፊት በናይጄሪያው ነውጠኛ ቡድን ቦኮሃራም አማጽያን ከተ አለፉት 219 የሰሜን ምስራቅ ቺቦክ ልጃገረዶች መካከል አንዷን እንዳስለቀቀ የናይጄሪያው ጦር ዛሬ ረቡዕ አስታወቀ። በጅምላ ከታፈኑትና ከተወሰዱት ልጃገረዶች መሀል ይችኛዋ ለመጀመሪያ ጊዜ የተገኘች መሆኗ ነው። የጦር ኃይሉ ቃል አቀባይ ሳኒ ኡስማን በመሴጅ ወይም በስልክ የጽሁፍ መልእክት እንዳሰፈረው ልጃገሪቱ የተገኘችው በሰሜን ምስራቅ ናይጄሪያዋ ዶንባ ከተማ በተሰኘ መንደር ውስጥ ነው። አቦኩ ጋጂ የተሰኘ አንድ የቺቦክ ቃፊር ለቪኦኤ በሰጠው ቃል መሰረት ቃፊሮቹ ልጃገረዱቷን ያገኙት ቦኮሀራም ምሽግ አካባቢ ደፈጣ ይዘው በነበረበት ወቅት ነው። በዩናይትድ ስቴትስ የትላንቱ በኬንታኪና በኦሪጋን የተካሄዱ ቅድመ ምርጫዎች የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ኬንታኪን፣ ሌላው ተፎካካሪያቸው የቮርመንቱን ሴናተር በርኒ ሳንደርስን ኦሪገን አሸንፈዋል። ይህም ውጤት ሚስ ክሊንተን የፓርቲያቸው ውክልና አግኝተው ከሪፐብሊካኑ እጩ ዶናልድ ትራምፕ ጋር ለመፎካከር ወደሚያስችላቸው ደረጃ አቅርቧቸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ቴኖክሰ ማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በተለያዩ አቅጣጫዎች ወደ አውሮፓ የሚፈልሱና የሚሰደዱ አፍሪካውያንን ጉዳይ አስመልክቶ ለመወያየት የጣሊያን መንግስት ከፍተኛ ባለስልጣናት ከሀምሳ የሚበልጡ የአፍሪካ ሀገሮች ባለስልጣናት ጋር በዛሬ ዕለት ውይይት ሲያደርጉ ውለዋል። ዘለቄታ ያለው ልማት በማምጣትና ለፍልሰተኞች በየሀገሮቻቸው የስራ እድሎችን በመፍጠር ወደ አውሮፓ በአስቸጋሪ መንገዶች የሚደረገውን ፍልሰት ለማስቆም የጋራ ውይይት አካሂደዋል። በተለይ እንደ ኢትዮጵያና ኤርትራ ያሉ የአፍሪካ ሀገሮች በርካታ ፍልሰተኞች ምንጭ በመሆናቸው የጣሊያን መንግስትና የአውሮፓ ሕብረት በትብብር ሊሰሩ ያሰቧቸውን ውጥኖች አስመልክቶ ሄኖክ ሰማዝጌር በቀጣዩ የኪም ሉዊስ ዘገባ የሚዳስሰው ይሆናል። ከአርባ የሚበልጡ መሪዎችና በርካታ ወኪሎች የተገኙበት የአፍሪካ ጣሊያን ጉባኤ አትኩሮት በምጣኔ ሀብት እድገት፣ ፍልሰትን በመከላከል ላይ እያተኮረ ሆኗል። በዚህ በያዝነው ዓመት ከ30 ሺህ በላይ ፍልሰተኞችና ስደተኞች ወደ አውሮፓ በሰሜን አፍሪካ በኩል መግባታቸው የጣሊያን መንግስትና የአውሮፓ ሀገሮችን ያሳሰበ ጉዳይ ሆኗል። የጣሊያን ፕሬዚዳንት ሰርጂዮ ሞቶሬላ ከአፍሪካ ሀገሮች መሪዎችና ከአፍሪካ ሕብረት ባለስልጣናት ጋር የመከሩበት ጉዳይ በሮም ዘገባ በማቅረብ ላይ የምትገኘው ጆሴፍ ማኬና ስታስረዳ ዘላቂነት ያለው እድገት በአፍሪካ እንዴት ማምጣት እንደሚቻልና በአየር ንብረት ለውጥ የተነሳ የሚከሰቱ ችግሮች ያላቸውን አስተዋጽኦ በማጤን ፍልሰተኞችና ስደተኞች ላይ ያለውን ችግር ለመቅረፍ እንዴት እንደሚቻል ተነጋግረዋል። የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጀንቲሎኒ በጉባኤው ላይ ባደረጉት ንግግር ፍልሰትና ስደትን ፈጽሞ ለማስቆም ባይቻልም መጠኑን ለመቀነስ የጋራ የምጣኔ ሀብት ልማት ስራዎች የሚሰሩበትን እቅድ ይፋ አድርገዋል። To encourage those economies, to promote those economies, encourage people to stay at home instead of immigrating to Europe. That requires additional. ማለትም በአፍሪካ በርካታ የስራ እድሎችን የሚከፍቱ የአፍሪካ የምጣኔ ሀብትን ሊያጎለብቱ የሚችሉና አፍሪካውያኑን ከመሰደድ ይልቅ በሀገራቸው ሰርተው ስኬታማ የሚሆኑበትን መንገድ የሚያሳይ ነው። በእርግጥ እቅዱን ለመተግበር ከፍተኛ የገንዘብ ፍሰትን ይጠይቃል። የአፍሪካ ህብረትም ጊዜያዊ የገንዘብ እርዳታን ለዚሁ ቢመድብም ቀጣይነት ስለመኖሩ ግን የተረጋገጠ አይደለም። የጣሊያን መንግስት ለአውሮፓ ህብረት በተለይ የከባቢ አየር ለውጥን ለመከላከል አልፎም በአፍሪካ አነስተኛና ጥቃቅን የንግድ ተቋማት የሚስፋፉበትና በስራ ተሰማርተው ስራ ለመፍጠር የሚችሉበትን መንገድ ለማመቻቸት በፖሊሲና በገንዘብ እርዳታ ስራ እንዲጀመር ጠይቀዋል። የአውሮፓ መሪዎች በጉዳዩ ቢስማሙም ገንዘቡ በማንና እንዴት እንደሚከፈል ወይም መርሃ ግብሮቹ እንዴት እንደሚተገበሩ በአግባቡ የተጠና ዕቅድና የአሰራር አግባብ የለም። አፍሪካ ዕድሜያቸው ከ15 ከ24 የሆነው ህዝቧ 63 ከመቶ የህዝቡን ብዛት ይወክላል። በሥራ ከተሰማራው ኃይል ውስጥ ደግሞ 33 ከመቶ የሆነ ድርሻ አላቸው። የአፍሪካ አህጉር በየአመቱ አስር ሚሊዮን አዳዲስ የሥራ ዕድሎችን ለእነዚህ ወጣቶች መፍጠር አለባት። ለዚህ አዲስ ትውልድ በፍጥነት የሥራ ዕድል መፍጠር አስፈላጊ መሆኑን የአፍሪካ ሀገሮች ለራሳቸው መረጋጋትና ደህንነት ሲሉ የሚፈልጉት ጉዳይ ነው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በወጣት ስራ ፈጠራ ካልታገዘ ውጤቱ ስደት ፍልሰትና አለመረጋጋት ይሆናል። በጣሊያን የሚገኙ በርካታ ፍልሰተኞችና ስደተኞች አውሮፓ ከገቡም በኋላ ይዞታቸውና ኑሯቸው የከፋ መሆኑን ነው የሚናገሩት። በቅርቡ በላምፔዱሳ በስደተኞች በተጨናነቀ አንድ ማቆያ ጣቢያ ሁከትና እሳት ተነስቶ እንደነበር ጋዜጠኛዋ ጆሴፊን ማኪና ታስረዳለች። አንድ ሙሉ ህንፃ ቢቃጠልም በሰው ላይ የደረሰ ምንም ጉዳት አልነበረም። ነገር ግን ይህ ክስተት የሚያሳየው ምን ያህል ጉዳዩ ከባድ እንደሆነ ነው። ባለፉት ሁለት ዓመታት ውስጥ ከ320 ሺህ በላይ ስደተኞች በባህር ተጉዘው ጣሊያን ወደብ ደርሰዋል። በዚህ ዓመት ደግሞ ከ30 ሺህ የሚበልጡ እንዲሁ በጣሊያን የባህር ወደብ ላይ እርዳታ እየተሰጣቸው ነው። ፍልሰቱ በዚህ ሁኔታ ከቀጠለ የጣሊያን የስደተኞች መጠለያ በቀጣይ ለሚመጡት ፍልሰተኞች እንክብካቤን ለማድረግ አቅም አይኖረውም። አውሮፓ በአሁኑ ወቅት ከመካከለኛው ምስራቅና ከአፍሪካ የሚፈልሱ በርካታ ስደተኞች ጉዳይ በእጅጉ አሳስቧታል። አንዳንድ ሀገሮች ስደተኞችን መልሰው ወደ መጡባቸው ሀገሮች ለመላክና ወደ ሌሎች ሀገሮች ለማስፈር በሚሉ የተለያዩ ጊዜያዊ የውሳኔ አማራጮች የተጠመዱ ሲሆን ዘለቄታ ያለው ለውጥ ለማምጣት ግን ልማትን ማፋጠን፣ በጦርነት በተጠመዱ ሀገሮች ሰላማዊ ሰዎች ጥበቃ እንዲደረግላቸውና የሰብአዊ መብቶች እንዲከበሩ የተቀናጁ እቅዶች ቢኖሩም በስራ ላይ ውሉና ለውጥ ሲያመጡ ግን አይታዩ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ አሜሪካ አሜሪካራ ጋቢና በሺዎች የሚቆጠሩ ኢትዮጵያውያን ይሰሩባታል በተባለው በካናዳ አልበርታ ግዛት ፎርት ማክመሪ ከተማ የተነሳውን ሰደድ ሰዓት 15 ቀናት አስቆጥሮ በቁጥጥር ስር የዋለ ቢመስልም፣ አሁን ደግሞ አቅጣጫውን ወደ ስሜቱ ወደ ሰሜኑ ክፍል አዙሮ በትላንትናው ዕለት አንድ ስድስት መቶ 65 መኝታዎች ያሉት የአንድ የነዳጅ ማውጫ ድርጅት የመኖሪያ ካምፕ አቃጠለ። በዚህ ቦታ የከተማ አውቶቡስ አሽከርካሪ የሆነውና በአሁኑ ሰዓት ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ እንደሆነ የገለጸውን አቶ ዘላለም መኮንንን ማምሻውን ጽዮን ግርማ አግኝታ አነጋግረዋለች። እሳቱን መቆጣጠር ያልተቻለበትን ምክንያት ጠይቀዋለች። ምላሽ በመስጠት ይጀምራል። እውነት ለመናገር ንፋሱ በጣም ኃይለኛ ነው። ንፋሱ በጣም ይነፍሳል እና አንዱን ቦታ ለማጥፋት በሚሞክሩበት ሰዓት ደግሞ ንፋሱ ወደ ሌላ ቦታ መንደር ይጀምራል እና ሙቀቱ የሙቀቱ መጠን በጣም ከፍተኛ ነው። ወደ ሀያ ሰባት ዲግሪ ሴልሽስ ነው በቀን። አየሩም ደግሞ በጣም ሞቃት ነው እና ያ ያ ነው እያባባሰ ያለው እና ውሃ የመርጨት እና ኬሚካል የማፍሰሱ ነገርም ደግሞ ቦታውን እያጣሩ ነው ኬሚካል የሚያፈሱት ለምን ያለ ወደፊት እንዳይጎዳ በሚል ያው በጥንቃቄ ነው እያደረጉት ያሉት እና እነሱ ያንን እንትን እስከሚሉ ድረስ ያው እሳቱ ግን ያው ጊዜ አይሰጥም እና ይፈጥናል ማለት ነው። ነኝ ያለሁት እሳቱን በምን ያህል ርቀት አይተኸዋል? ሰኞ ዕለት ነው የመጣሁት። ሰኞ ዕለት ግማሽ መንገድ ከሀምሳ ኪሎ ሜትር ሲቀረን በቃ እሳቱ እሳቷ ተቀባች ስለነበረ ያው ግማሾቹ ሰራተኞች በእሳት ውስጥ አናልፍም ብለው ያው የተመለሱ ነበሩ። ግን ያው ዋናው ማናጀራችን ነበረ እና እሱ እኔ ከፊት ሄዳለው ግዴታ ወደ አስር ሺ ሰው የሚሆን መውጣት የሚያስፈልገው እርዳታ የሚያስፈልገው ሰው አለ ስላሉን ያው በድፍረት ይደናል ና በእሳቱ ውስጥ ነው ያለፍ ነው። በግራም በቀኝም በሀይ መሀል እየነደደ ነበረ። ሄሊኮፍተሮችም ነበሩ፣ በሄሊኮፍተር ነው የሚያጠፉት። እንኳን የእሳት አደጋ መኪና ይዘው የመምጣት ፍጥነቱ ያው እንትን ስለሚላቸው በሄሊኮፍተር ና በአውሮፕላን ኬሚካል በማፍሰት ለማረጋጋት ሞክረው ነበረ። ወደ ማታ ላይ ቀዝቀዝ ሲላየሩ እሳቱ የጠፋና ያው በጭስ ነው የሚያድረው። ከዛ ጠዋት ላይ ደግሞ ሙቀቱ ሲጀሩ እንትን ሲለው ደግሞ ያው መንዳድ ይጀምራል ማለት ነው። እነዛን አስር ሺህ ሰዎች አወጣችኋቸው? ከዛ ከሄዳችሁ ታዲያ እሳት ስለነበረ ያው እኛም ሄድ ስላልቻለን ራሳቸው የራሳቸው የነዳጅ ማምረቻውን ራሳቸው መኪና ነው ያወጧቸው። እኛ ገና አልደረስን መንገድ ላይ ያውቁመን ነበር። እሳቱን ማለፍ ስላልቻለን በጣም ኃይለኛ ስለነበረ ትንሽ እስከሚረጋጋ ድረስ ቆዩ ብለው ፖሊሶች ይዘውን ነበረ። ከዛ ማናጀራችን ሳይ መጣረስ ጠበቀን በዛ ሰዓት እንትናለን። ግን የዛ ሰዓት አስወጥተዋቸዋል። ወደ አራት ሺህ የሚሆን ሰው በራሳቸው መኪናና በአውሮፕላን በመታገዝ ህዝቦቹን አውጥተዋቸዋል። ግን ሚገርምሽ አሁን ድረስ ወደ ሶስቱ የሚሆኑት የጋዝ እነዚህ የነዳጅ ማውጫ እንትኖች እስካሁን ህዝቦቻቸው አሉ። ግን ያው ዛሬ እንዲወጣው እያስገደዷቸው ነው ያሉት። ግን ስቲል በስራ ላይ ናቸው ያሉት። አንዳንድ ጓደኞች አበሻ ጓደኞች አሉኝ እና ደውዬላቸው ነበረ። ስቲል ስራ ላይ እንደሆኑ ነው እየነገሩኝ ያሉት። ሁሉም ሰው እንዲወጣ አልታዘዘም ነበር ማለት ነው ሁሉም ሰው ወጦ ነበረ። የዛ ጊዜ እንግዲህ ሜይ ሶስት ላይ ነበረ የተከሰተው እና ከተማው ላይ ነበረ። ከዛ በኋላ ግን እሳቱ ወደን ወደ ሰሜን ስለነበረ እነዚህ ጋዝ የሚያወጡት እንትኖች ወደ ኖርዝ ናቸው ያሉት ከከተማው፣ እና እንዲወጡ ተደርጎ ነበረ፣ ወጦ ነበረ ሁሉም። በአውሮፕላንም ብዙ አበሾች የሚገርምሽ ወደዛ ነበር የሄዱት ከተማው ሀይዌ ተዘግቶ ስለነበረ ወደ ኤድመንተን ሜጃው ሰው ወደ ኖርዝ እንዲሄድ፣ ወደ ሰሜን እንዲሄድ ነበር የተደረገው እና ነገር ግን እሳቱ ሊያቆም ስላልቻለ በአውሮፕላን የወሰዷቸው አብዛኛው የነበረው ማለት ነው። የዌስት ጀት እና የኤር ካናዳ አውሮፕላኖች ህዝቡን ጠቅላላ አውጥተውት ነበረ። ከዛ በኋላ ግን መለሷቸው ወደ ስራ ማለት ነው። ወደ ስራ መመለስ ትችላላችሁ ተብለው ድጋሜ በአውሮፕላን ወደ ስራ ገብተው ነበረ። እሳቱ የቆመ ነገር የመሰላቸው ግን ስቲል አሁንም ደግሞ ደኖር ዝዬ እየሄደን ያለው እና በአንድ ነዳጅ ማደያ ውስጥ ምን ያህል ሰራተኛ ይኖራል ለምሳሌ ያህል እንግዲህ ሳንኮር ሳንኮር በሚባለው አንድ የገዝ ማውጫ እንትን አለ። የአሜሪካ ኮምፓኒያ ነው እና በሱ አራት ሺህ ሰራተኞች ናቸው አሉ የተባለው። እነዚህ ሰራተኞች ካምፕ ካምፕ አላቸው። እዛ ካምፕ ውስጥ ነው የሚኖሩት ማለት ነው። አዎ በሽፍት ነው የሚኖረው። ሰባት ቀን ሰባት ቀን አስራ ሁለት አስራ ሁለት ሰዓት ይሰራሉ ለአንድ ሳምንት ማለት ነው። ከዛ እነሱ ወደየቤታቸው ይሄዱና ደግሞ ሌሎች ይመጡና እነዛ ደግሞ ይጠቀሙበታል ማለት ነው እና ወደ ስድ ስድስት መቶ ስልሳ አምስት ሩም የነበረው አንዱ አድ አዲስ የተሰራ ነበር። አሁን በቅርብ ነው የተሰራው። እና ያው ሙሉ በሙሉ ነው በቃ የጠፋው፣ ትናንትና ነው በንድድ። አሁን ደግሞ የሚቀጥለው ካምፕ ደግሞ ያለው በትንሽ ኪሎ ሜትር ርቀት ውስጥ ነው ያለው ሜይ ቢ አምስት ኪሎ ሜትርም አይሞላም። እና እንግዲህ ዛሬ ደግሞ ከተማው በጣም በጭስ ታፍኗ ነው ያለው በአሁኑ ሰዓት ማለት ነው። እና ሁላችንም ማስክ አድርገን ነው ምን የተንቀሳቀስን ያለ ነው። ከተማው ምን ያህል በምን ያህል መጠን ተቃጥሏል? አሁን እንግዲህ በሄክታር ሲቀመጥ ሶስት መቶ ሀምሳ አምስት ሺህ ሄክታር መሬት ነው የተቃጠለው እና በመኖሪያ ቤቶች ደግሞ አንዳንዱ አንዳንዱ አካባቢ ላይ ሙሉ በሙሉ እንትን የተቃጠለ ቤቶች አሉ። አንዳንዱ ደግሞ ያው ወደ ሀምሳ ፐርሰንት ያው በእንትን ነው በሰፈር በሰፈር ነው ያለው እና እንደ ራሴ ግምት እኔ ከሰላሳ አምስት ፐርሰንት በላይ ያው መኖሪያ ቤቶች ጠፍተዋል ብዬ አምናለሁ። በራሴ ማለት ነው አይ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። አት ቪኦኤ አማሃሪክ ላይ ሁልጊዜም አስተያየቶቻችሁን እንቀበላለን። አሁን የጋቢና ቪኦኤ ዲጄ ዲጄ ፋሱዚ ይገኛል። ዲጄ ምን ሙዚቃ መርጠዋል? እንግዲህ በዛሬው ፕሮግራማችን ላይ ጋሽ ማህሙድን ሙዚቃ ነው ያዘጋጀውላችሁ። ጋሽ ማህሙድ እንግዲህ ሙዚቃ የጀመረበትን አምሳኛ ዓመት ባለፈው ጊዜ በአዲስ አበባ ኢትዮጵያ አክብረዋል። እስኪ ደራ የሚለውን ሙዚቃ እንጋብዛቸው። ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያ እልኞ የተባለ የአየር ጸባይ ለውጥ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብና ጎርፍ አስከትሏል። የዚህ ሁሉ የዞሮ ድምር ታዲያ በምጣኔ ሀብቱ ላይ ጫና አሳድሯል። የዚህ ዓመት የኢትዮጵያ እድገት ከነበረበት ሁለት ዲጂት ዝቅ ብሎ በአራት ነጥብ አምስት ከመቶ እንደሚያድግ የዓለም የገንዘብ ድርጅት አይምኤፍ በሚያዝያ ወር አስታውቋል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ የልማት ተቋማት የሰሩትን ዶክተር አክሎግ ቢራራን ጫናው በጣም ከፍተኛ እንደውም እየቀደም ነው ሊታወቅ የሚችለው ምክንያቱም የእድገቱ መጠን ድሮ ድርብ አሃዝ ተብሎ ይነገር የነበረው አሁን አራት ነጥብ አምስት በመቶ ይሆናል በሚባልበት ጊዜ ሁኔታውን ያባብሰዋል የሚል ግምት ነው ያለኝ። እንግዲህ ሁኔታውን አስመልክቶ ደግሞ ያው አስቸኳይ እርዳታ መንግስት እየሰጠ እንደሆነ የመልሶ የማቋቋም ስራዎችን ደግሞ ወደፊት በቅድ እንደያዘ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ገልጸውልናል። እስኪ እንስ በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንበው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት እድሉ ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በሁለት ሺህ አስራ አምስት አስራ ስድስት በኢሊኖ ተጽዕኖ ስር በመሆኗ እንግዲህ በታ በሀምሳ አመት ታሪኳ ውስጥ ትልቅ የሚባል የድርቅ አደጋ ነው ያጋጠማት። ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝና ዝናብ ነው እያገኙ ያሉት። በዚህኛው ከመደበኛ በላይ ሆነው ዝናብ ነው ቅስፈታዊ ጎርፍ አደጋ እያስከትለ የሚገኘው። ዶክተር አክሎግ እንግዲህ እንደዚህ አይነት ቅስፈታዊ አደጋዎች በሚከሰቱ ጊዜ የሀገር እድገት እንዳይስተጓጎል መንግስታት በፖሊሲ ደረጃ ምን ማድረግ ይችላሉ? ከሌሎች ሀገሮች ልምዶች እስኪ ተመልክተን፣ የኢትዮጵያ መንግስት ምን ቢያደርግ በማህበረሰቡ ላይ ጉዳቱ አነስተኛ እንዲሆን ሊያደርግ ይችላል? እኛ ኢትዮጵያውያን የድርቅ ረሃብ ሲከሰት የመጀመሪያ ጊዜ አይደለም። በተከታታይ ተጎድተናል። ብዙ ሚሊዮን ህዝብ ተጎድቷል። ብዙ ሀብት ወድሟል። እና ካለፉት የድርቅ ረሃቦችና ጎርፎች ምን ተምረናል የሚለው ጥ ጥያቄ አግባብ ያለው ይመስለኛል። እንግዲህ ችግሮች በሚከሰቱበት ጊዜ አንድ መንግስት ወይም አንድ ህዝብ አንድ አገር ካለፈው መማር ይኖርበታል የሚል እምነት አለኝ። እንግዲህ መማር ማለት ምንድን ነው? ችግሩ እንዳይከሰት ልዩ ልዩ ግብአቶችን አድርጎ የሚጎዱ ቦታዎች ላይ ለምሳሌ ድርቅ በሚያጠቃቸው ቦታዎች ላይ ሊሰሩ የሚገባቸው እንትኖች ስራዎች አሉ። ሌሎች ሀገሮች እንዳደረጉት ህንዶች አድርገውታል። ታንዛኒያም አይተነዋል፣ በኬንያም አይተነዋል፣ በሳሄል በተባለው ቦታም ታይቷል። የአሜሪካ የተራድኦ ድርጅት ብዙ ጊዜ የጻፋቸው እና ያሳሰባቸው ነገሮች ነበሩ። መጀመሪያ አስቀድሞ ጥንቃቄ መደረግ አለበት የሚል ነው። ይሄ ሬዚሊየንሲ የተፈጥሮ ችግርን ለመቋቋም አስቀድሞ ማሰብ፣ አስቀድሞ ፕላን ማድረግ፣ አስቀድሞ ግብዓቶችን ስራ ላይ ማዋል ያስፈልጋል የሚል ነው። ለምሳሌ ድርቅ ተከታታይ ከሆነ ዝናብ በሚዘንብበት ጊዜ ዝናቦች መቋት ይኖርባቸዋል። ይሄን ለማድረግ ይቻላል አይቻልም የሚል ጥያቄ ባይምሮስ ሲብላላ ይቻላል። ሌሎች ሀገሮች ያደረጉትን ኢትዮጵያ ውስጥ ለማድረግ ይቻላል። ሙከራው ግን አለ። አሁን የውሃ ማቆር አስቀድመው የገለጹትን መልሶ የማቋቋምና በአስቸኳይ ደግሞ በፍጥነት እርዳታ ለማቅረብ የሚሰሩ ስራዎችን ሰንሰለቱ አለ። ኢትዮጵያ ውስጥ የሌለው የጠፋው ምንድን ነው? አቅም ግንባታ በሚባልበት ጊዜ ራሱ ህዝቡ ግብዓቶች ያስፈልጉታል። ስልጣኔ ያስፈልገዋል። እንዴት አድርጎ እንደሚሰራው እንዴት አድርጎ እንደሚጠብቀው እንዴት አድርጎ እንደሚ ዘጋጅ አቅሙን ጠንካራ ማድረግ ያስፈልጋል። ይሄ የፖሊሲ ኢንተርቬንሽን የሚባለው የፖሊሲ ግብአት የሚባለው ምንድን ነው? ህዝቡ ራሱ ችግሩን አስቀድሞ አስተውሎት ራሱንን እንዲችል የማድረግ ኢንተርቬንሽን ያስፈልጋል። የፖሊሲ እንትን ነው መዋቅሩ። የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እና ጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍ እና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል፣ አይደለም? የውጭ እርዳታና የአገር ውስጥ አመራር መያያዝ ይኖርባቸዋል የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም ጠንካራ የሆነ ህብረተሰብ ለእንትን ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል ይሄ ደግሞ መንግስት ግብአቶችንን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታን ማጠናከር ይኖርበት እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ፣ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድነው? አገሪቱ ህዝቧ መቶ አንድ ሚሊዮን ደርሷል። መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል ለመፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለና አንዱ ሌላውን የማይደግፍ ሆኖ ነው ያ በጣም ነው ማመሰግነው ዶክተር አክሎግ ቢራራ የልማት ምጣኔ ባለሀብት በጣም አመሰግናለሁ አቶ ሄኖክ በጣም ነው የምናመሰግነው ዶክተር አክሎግ አንዲት ወጣት የልብስ ሰፊ እናስተዋውቃቸው አሁን ዘመናዊና ባህላዊ ቅዶችን አሳምራ ታቀናጃለች ንድፍ ታወጣለች ትሰፋለች ስሟ ፍቅርተ አዲስ ነው ትምህርቷ የስነ ልቦና ጥናት ቢሆንም ልብስ እንደ መቅደድና እንደ መስፋት ግን ልቧን የሳበ ነገር አላገኘችም ልብስን ዲዛይን ማድረግና መስፋት ከልጅነቷ የምትተከብረው የትርፍ ጊዜ ስራዋ ነበር። በስነ አእምሮ ጥናት ወይም ሳይኮሎጂ ከፍተኛ ትምህርቷን እስከ ማጠናቀቅም ደርሳለች። ፍላጎቷና ፍቅሯ ወደ ልብስ ዲዛይን በማድላቱም የልብስ ስፌትና ቅድ ትምህርቶች በመታገዝ የኢትዮጵያን የባህል ልብሶች በአዲስ አይነት ፈጠራ በማቅረብ በበርካታ የባህል ልብስ አድናቂ ዘንድ ተመራጭ ሆናለች። የፍቅር ዲዛይን መስራችና ባለቤት ፍቅርተ አዲስ ዲዛይን ፋሽኔ ስለነበረ ፍላጎቴ ዝንባሌ ስለነበረ እሱን እንዲሰራዋለው እንጂ እንደ ፕሮፌሽን አስቤ አልነበረም። ትምህርት ቤት እየሄድኩኝ የቅድና ስፌት ዲዛይን ክላሶች ሲመጡ ሁሉንም ማር ነበረ። እኛ ሀገር ፋሽን ዲዛይን ቅርብ ጊዜ ላይ ነው እንደዚህ አይነት በዲግሪ ደረጃ የሚሰጠው እንጂ አልነበረም፣ እና ያንን እየተማርኩ ቆይቼ እውቀቶቹ ስለነበሩኝ እየሰራሁም ነበር። ክላይንቶችም ነበር የተለያዩ ሾዎችንም ለፈንድሬይዚንግ በተለይም የ ሮተራክት አለ ኢንታ ከሚባል ክለብ ላይ ለፈንድሬዚንግ እንደዚህ አይነት ፋሽን ሾዎች መሬቶችን እናዘጋጅ ነበር እና ሁለት ሺ ዘጠኝ ላይ ግን የመጀመሪያ ልጄን ከወለድኩ በኋላ ወደ ስራው ሞር ልጆቼ ጋርም ጊዜ መስጠት ስለፈለግኩ ቅጥሩን ስራ አቁሜ ወደ ዲዛይን የራሴን ቢሮ ከፈትኩኝ ያኔ ነው ወደዚህ የተለወጥኩት ስንት ልጆች ነው ያለሽ ሶስት ልጆች እናትነት እዚህ ጋር አለ ሙሉ ሀላፊነት ነው እዚህ ጋር ደግሞ ሌላ የራስሽ የሆነ የፈጠራ ችሎታሽን የሚጠይቅ ሌላ ስራ አለ እንዴት አድርገሽ ነው ሁለቱን የምታካሄጀው እናትነት ማለት በጣም ትልቅ ስራ ነው በጣም የተቀደሰ ስራ ነው ላይክ ጀኔሬሽን ነው የምታሳድጊው እና ከዛ ደግሞ እዚህ ጋር ደግሞ እንደ ካምፓኒ ኦነር ሆነሽ ዲዛይን እያደረግሽ የሰዎችን ኦርደር እየተቀበልሽ መስራት ራሱ ደግሞ ሌላ ትልቅ ሀላፊነት ነው እና በጊዜ መጠን በጣም ብዙ ጊዜ ይሻማል እና እኔ የተማርኩት ነገር አንድ ምንድን ነው ጊዜሽን ማኔጅ ማድረግ ህይወትሽን ማስተካከል እንደሆነ ተረድቻለሁ። እና የራስሽን ስራ ስሰሪ፣ ደስ የሚለው እኔ ሁልጊዜ የጊዜን ፕላን የማደርገው በልጆች ጊዜ ነው እና ከትምህርት ቤት እስከሚመጡ ድረስ እሰራለሁ። ትምህርት ቤት ይዤ እገባለሁ። ከዛ በኋላ ደግሞ እንደዚያ እያደረኩኝ በልጆች ጋ ነው ፕሮግራሜን ማስተካክለው። ሌላው ትልቁ ነገር ደግሞ ምንድን ነው? የሚረዳኝ የሚያግዘኝ ባለቤት አለኝ። እሱ በጣም ትልቅ አስተዋጽኦ አለው። ሌላ ደግሞ ዘመዶቼ በጣም ይረድኛል። ከሸማኔዎቹ ጋር ያለሽ ግንኙነት ምን ይመስላል? እስቲ ስለሱ ደግሞ ንገሪ። ብዙ ጊዜ ሽመና ከሚሰሩት ሸማኔዎች ጋር እንዴት ነው ዲ የምናረገው? በቡድን ተደራጅተው አንድ ላይ የሚሰሩ ሸማኔዎች አሉ ቀጥታ ነው ከነሱ ጋር ምንገዛ። ግንኙነታችንን ጤናማ የሆነ ክብር ያለው ግንኙነት እንዲሆን አስብ ነበር እና ያኔ ተጀመረ። ከስድስት ከሰባት ዓመት በፊት የሚሰራቸው ሸማኔች እስካሁን አንድ ላይ እንሰራለን እና እዚህ አዲስ አበባ የመጡትን ብቻ ሳይሆን የቻይልድ ሌበር በህጻናት ጉብል በስዘሳ ወደዚ የሚመጡ ከሆነ እዛ ተመልሰን ከነሱ ጋር ብንሰራ ቤተሰቦቹ ልጆቻቸውን በቤተር መያዝ ይችላሉ፣ በሚል ወደ በእድገት ቴክስታይል ቫሊቼን የሚባል አንድ ፕሮጀክት ነበርና በሱ እዛም ሄደን እዛም እየሰራን ነበር። አሁን ደግሞ አጣዋሳ ላይ የተደራጁ ሸማኞች ደፍተራልና ብዙ ጊዜ እኔ አውት ሶርስ ነው የማደርገው። የህጻናት ጉልበት ብዝበዛ በሽመና ስራ ላይ በተለይ ብዙ ህጻናት በዚህ በሽመና ላይ የተሰማርተዋል። ከሰራተኛና ማህበራዊ ጉዳይ ጋር አንድ ላይ በመሆን የልብስ ፋሽን ሾው አሳይተሽ ነበረ። በጣም ልክ ነው። እዛ ላይ ምን ያህል ነው ተሳትፎሽ? በጣም ደስ የሚል ኔ ስንጀምር፣ እኔ ያው ከሳይኮሎጂ ከዛም ቦታ ስለመጣው ለእንደዚህ በህገ ወጥ ዝውውር የመጡ ልጆዎች እና እንደዚህ በጉልበት ብዝበዛ ላይ የነበሩት ልጆችን ስለማቅ ወደ ኢንዱስትሪ ሲሄድ ብዙ መግዛት አልቻልኩ። ተጠያቂነት መኖር አለበት እና ይህንን እያወቅሁ እንዴት ምግብ የሚገዛው ብዬ ነበረ። ከዛ በኋላ ድሮ ከምንሰራባቸው ኤንጂዎች ና ፒም ኤንሲዲፒ ሰራተኛ ና ማህበራዊ ጉዳይ ሚኒስቴር ከእነሱ ጋር አንድ ሾው ተዘጋጅቶ ነበር። ከዛ በኋላ ደግሞ ብዙ ሰው አያውቅም ነበር እና በጣም ኢንትረስትድ ነበሩ ሰዎች እንዲህ እንደዚህ ያለ ወይ ና ማስተማርም ነበረ። አሁን ከዛ ጊዜ ጀምሮ አሁን ሁለት ሺህ አስር ላይ ነበር ያንን ያደረግ ነው እና አሁን በፋሽን ዲዛይነር ስ አሶሴሽን እኔም እዚያ በቦርድ ውስጥ አገለግላለሁ እና ከስነሱ ጋር በመሆን ብቻ ሳይሆን፣ ሌሎችም በኔ ተጠያቂነት ያላቸው ለኢንዱስትሪው ጥሩ እንዲደርስ የሚፈልጉ ዲዛይነሮች ተሰብስበን ሰራተኛና ማህበራዊ ቢሮ ጋር የስምምነት አድርገን